ስፖርት። ኢትዮጵያውያን አትሌቶች በህንድ ኮልኮታ የ25 ኪሎ ሜትር የሩጫ ውድድር በወንድም በሴትም አሸናፊ ሆኗል። የቀድሞ የከባድ ሚዛን ባለድል ቡጥኛ ታይሰን ፉሪ የዓለማችን ምርጥ የከባድ ሚዛን ቡጥኛን መጣውን ልጠብቀኝ ሲል ዝቷል። በሴካፋ የእግር ኳስ ውድድር ቤልጂየማዊው የአዘጋጁ አገር አሰልጣኝ ቡድኑን በተረከቡ በአንድ ወር ጊዜ ውስጥ ድል ቀንቷቸዋል። ኬንያ ዛንዚባርን ድል አድርጋ ዋንጫውን በእጁ አስገብታለች። የአትሌቲኮ ማድሪዱ ኮከብ ተጫዋች አንቶኒዮ ግሪዝማን ትዊተር ላይ የለጠፈው ምስሉ መጠነ ሰፊ ውግዘት አስከትሎበታል። የእንግሊዝ ፕሪሚየር ሊግ የጀርመን ቡንደስሊጋ እና የስፔን ላ ሊጋ ጨዋታዎችን እንቃኛለን። አብራችሁን ቆዩም አትሌቲክስ ኮልካታ ህንድ ውስጥ በተከናወነው የ25 ኪሎ ሜትር የግማሽ ማራቶን ሩጫ በወንዶችም በሴቶችም ፉክክር ኢትዮጵያውያኑ ተወዳዳሪዎቻቸውን ልቀው አንደኛ ወጥቷል። በወንዶች ፉክክር የ5000 እና የ10000 ሜትር የዓለም ሩጫ ውድድር ክብረ ወሰን ባለቤቱ አትሌት ቀነኒሳ በቀለ ተፉካካሪዎቹን ጥሶ በአንደኛነት አሸንፏል። ቀነኒሳ 25 ኪሎ ሜትሩን ያጠናቀቀው 1 ሰዓት ከ13 ደቂቃ ከ48 ሰከንድ በመሮጥ ነው። በተለይ ከ21ኛው ኪሎ ሜትር አንስቶ አፈት ልኮ የወጣው ቀነኒሳ ውድድሩን ሲያጠናቅቅ የቅርብ ተፎካካሪ የነበረው የኤርትራው ጸጋይ ጦመ ከእይታ ውጪ ነበር። በውድድሩ ጸጋይ ሁለተኛ የወጣው ቀነኒሳ ፉክክሩን ካጠናቀቀ ከ41 ሰከንድ በኋላ በመጨረስ ነው የታንዛኒያው አውጎስቲኖ ሱሌ በ በአንድ ሰዓት ከ14 ደቂቃ ከ41 ሰከንድ በመግባት በሦስተኛነት አጠናቋል በተመሳሳይ የሴቶች ውድድር ኢትዮጵያዊቷ ደጊቱ አዝምራው በአንድ ሰዓት ከ26 ደቂቃ ከ01 ሰከንድ ሮጣ በመግባት በአንደኛነት ጨርሳለች ኬንያዊቷ እውቅ አትሌት ሄላ ኪፕሮፕ ከደጊቱ በሦስት ሰከንዶች ተበልጣ ሁለተኛ ወጥታለች አንድ ሰዓት ከ26 ደቂቃ ከ28 ሰከንድ የሮጠችው ሌላኛዋ ኢትዮጵያ አዊት ድባቤ ኩማ ታንዛንያዊቷ ፋይሉና ማታንጋን ተከትላ የአራተኛ ደረጃን አግኝታለች። እግር ኳስ ኬንያ ውስጥ ይከናወን የነበረው የምስራቅና መካከለኛው አፍሪካ እግር ኳስ ማህበር ምክር ቤት በእንግሊዘኛ ምጻሩ ሴካፋ እግር ኳስ ጨዋታ ባዘጋጇ ኬንያ የዋንጫ አሸናፊነት ተጠናቋል። ኬንያ የዘንድሮውን የሴካፋ ዋንጫ ጨዋታ ትናንት በድል ያጠናቀቀችው ለፍጻሜ ከደረሰችው ዛንዚባር ጋር ተጋጥማ ነው። ዛንዚባር በፍጹም ቅጣት ምት መለያ ምቱ 3 ለሁለት ተረታ ሁለተኛ ደረጃን አግኝታለች። የፍጻሜ ግጥሚያው በጭማሪ ሰዓት የተጠናቀቀው ሁለት ለሁለት በሆነ ውጤት ነበር። የዋንጫው ባለቤት የሆኑት የሚገኙት የአራምቤ ከዋክብቱ ግብ ጠባቂ ፓትሪክ ማታሲ ሶስት የፍጹም ቅጣት ምቶችን በማዳን የኬንያ ምርጥ ተጫዋች መሆኑን አስመስክሯል። በግማሽ ፍጻሜው በዛንዚባር የተሸነፈችው ኡጋንዳ ለደረጃ በተደረገው ግጥሚያ ቡሩንዲን ሁለት ለአንድ ረታ ሶስተኛ ወጥታለች። በእንግሊዝ ፕሪምየር ሊግ የሊቨርፑሉ ጀርመናዊው አሰልጣኝ ዮርገን ክሎፕ ምንም እንኳ ቡድናቸው ትናንት በርንማውስን አራት ለዜሮ ቢያንኮታኩትም መሪው ማንቸስተር ሲቲ ላይ ግን የማይደረስ ነው ብሏል። ሊቨርፑል ትናንት በፊሊፕ ኮቲኖ፣ ሞሐመድ ሳላህ፣ ዲያን ሎቭሬን እና ሮቤርቶ ፊርሚኖ አራት ግቦች ተንበሽብሾ ወጥቷል። ሆኖም ግን ከመሪው ማንቸስተር ሲቲ በ18 ነጥብ ተበልጦ አራተኛ ደረጃ ላይ ይገኛል። በቡድናቸው አቋም ደስተኛ እንደሆኑ የገለጡት አሰልጣኝ ዮርገን ክሎፕ ከአራቱ budu አንዱ ሆነው በመጨረስ በሚቀጥለው የቻምፒዮንስ ሊግ ተሳታፊ መሆን ግባቸው እንደሆነ አስታውቋል። በአንጻሩ የማንቸስተር ዩናይትድ አሰልጣኝ ሆዜ ሞሪኞ የፕሪምየር ሊጉ ዋንጫን ለመሪው ማንቸስተር ሲቲ በመተው ተስፋ እንዳልቆረጡ ተናግሯል። በትናንቱ ድል ከማንቸስተር ሲቲ ጋር ያላቸውን ልዩነት ወደ 11 ነጥብ ማጥበብ ችሏል። ማንቸስተር ዩናይትድ ትናንት ዌስት ፕሮሚሽን ሁለት ለአንድ ድል ያደረገው በሮሜሉ ሉካኩና በጄሴ ሊንጋርድ ሁለት ግቦች ነው። ከቼልሲ በሶስት ነጥብ በልጦ ሁለተኛ ደረጃ ደረጃ ላይ የሚገኘው ማንቸስተር ዩናይትድ አጠቃላይ 41 ነጥብ አለውም። ቅዳሜ ዕለት ቼልሲ ሳውዝሃምተንን፣ እንዲሁም አርሰናል ኒውካስልን አንድ ለዜሮ አሸንፏል። አርሰናል ከሊቨርፑል በአንድ ነጥብ ተበልጦ በአምስተኛ ደረጃ ላይ ይገኛል። ዛሬ ኤቨርተን ከስዋንሲ ሲቲ ይጋጥማሉ። በፕሪምየር ሊጉ በመሪነት በኩራት የሚንጎማለለው የፔፕ ጓርዲዮላ ቡድን ማንቸስተር ሲቲ በሊግ ካፕ የሩብ ፍጻሜ ውድድር ማክሰኞ ዕለት ላይስተር ሲቲን እንደሚያሸንፍ ይጠበቃል። ማንቸስተር ሲቲ በዘንድሮ የውድድር ዘመን አስደናቂ ድሎ የተጀመረው የጨዋታ ዘመኑ ከመጀመ ከመጀመሩ በፊት ዩናይትድ ስቴትስ ውስጥ ለወዳጅነት በተደረገው ግጥሚያ ቶትናምን ሶስት ለዜሮ ድል ያደረገ ጊዜ መሆኑን አሰልጣኙ ተናግሯል። በትናንቱ ግጥሚያም ማንቸስተር ሲቲ ቶትናምን አራት ለአንድ ዳግም አሸንፏል። የፔፕ ጓርዲዮላ ቡድን በ16 ጨዋታዎች በተከታታይ በማሸነፍ ኃያልነቱን አስመስክሯል። ቡንደስሊጋ በጀርመን ቡንደስሊጋ አምስተኛ ደረጃ ላይ የሚገኘው ላይፕሲሽ አስረኛ ደረጃ ላይ በሰፈረው ሄርታ ቤርሊን ሶስት ለሁለት ተሸንፏል። መሪው ባየር ሚንሽን በደረጃ ሰንጠረዥ ግርጌ አስራ ስምንተኛ ደረጃ ላይ የሚገኘው ኮሎኝ ቡድንን በጠበበ ልዩነት አንድ ለዜሮ አሸንፏል። በባየርንና ና በኮሎኝ መካከል የ35 ነጥብ ልዩነት አለ። ባየርን 41 ነጥብ ሲኖረው ኮሎኝ በስድስት ነጥብ ብቻ ተወስኗል። የባየር ሚንሽኑ የክንፍ ተጫዋች አሪየን ሮበን ቡድኑ ለጀርመን ካፕ ዋንጫ ከቦሩሲያ ዶርትሙንድ ጋር በሚኖረው ግጥሚያ ሊሰለፍም ላይሰለፍም እንደሚችል አሰልጣኙ ዛሬ አስታውቋል። የ33 ዓመቱ አጥቂ አሬን ሮበን ዛሬ ከቡድኑ አባላት ጋር ልምምድ ያደረገ ቢሆንም ከ16ቱ ምርጥ ተጫዋቾች መካከል የሚሰለፈው ግን ብቃቱ ታይቶ እንደሆነ ቡድኑ ይፋ አድርጓል። አሰልጣኝ ዮፕ ሄንከስ ሮበን አሁን ባለው አቋሙ አደጋ መጋፈጥ አያስፈልግም ሲሉ ቀደም ሲል መናገራቸው ይታወሳል። ሆፍናይምን ትናንት ሁለት ለአንድ ያሸነፈው ዶርትሙንድ 28 ነጥብ ይዞ በሶስተኛ ደረጃ ላይ ይገኛል። በሁለት ነጥብ በልጦት ሁለተኛ ደረጃ ላይ የሚገኘው ሻልከ ቅዳሜ ዕለት ከአይንትራክት ፍራንክፎርት ጋር እኩል ተላይቷል። ላሊጋ። በላሊጋው ዛሬ ሪያል ቤቲስ ከማላጋ ጋር ይጋጠማሉ። መሪው ባርሴሎና ዴፖርቲቮ ላኮሩኛን ትናንት አራት ለዜሮ አንኮ ታክቷል። በትናንቱ ግጥሚያ የባርሴሎናው ኮከብ ሊዮኔል ሜሲ ምንም እንኳ ያገኘውን ፍጹም ቅጣት ምት ግብ ጠባቂው ቢይዝበትም ሉዊስ ሱዋሬዝ እና ፓውሊኖ እያንዳንዳቸው ሁለት ግቦችን ከመረብ አሳርፏል። ሜሲ የሳተው ፍጹም ቅጣት ምት የተገኘው ሉዊስ ሱዋሬዝ ፍጹም ቅጣት ክልል ውስጥ ጥፋት ስለተፈጸመበት ነበር። ከምንም በላይ ግን ቅዳሜ የሚከናወነው የሪያል ማ ማድሪድ እና የባርሴሎና ግጥሚያ ይጠበቃል። በላሊጋው ባርሴሎና በ42 ነጥብ መሪነቱን አስጠብቋል። አትሌቲኮ ማድሪድ በ36 ነጥብ ሁለተኛ ነው። ቫሌንሺያ በ34 ነጥብ ይከተላል። አንድ ተስተካካይ ጨዋታ የሚቀረው ሪያል ማድሪድ 31 ነጥብ ይዞ ደረጃው አራተኛ ነው። ሪያል ማድሪድ ከሌጋኔስ ጋር የነበረው የዛሬው ጨዋታ ለሌላ ጊዜ ተላልፏል። በበጋ የተጫዋቾች ዝውውር ወቅት ወደ ማንቸስተር ዩናይትድ ሊያቀና ጫፍ ደርሶ በስተመጨረሻ ሐሳቡን የቀየረው የአትሌቲኮ ማድሪዱ ኮከብ አንቶኒዮ ግሪዝማን ትዊተር ገጹ ላይ ያሰፍረው ምስሉ ከፍተኛ ቁጣ ንቀስቅሷል። የማንቸስተር ዩናይትድ ደጋፊዎች ተጫዋቹ ወደ ቡድናችን ዝር እንዲላንፈልግም ብሏል። ግሪዝማን ትዊተር ላይ ለጥፎት የነበረው ፎቶግራፉ ላይ ሰማያዊ የቅርጫት ኳስ ተጫዋች መለያ ለብሶ ኳስ ይዞ ይታያል። አፍሮ ጸጉሩ ተከምሮም ገጹና ገላው ጥቁር ቀለም ተቀብቷል። በርካቶችን ያስቆጣ የተነሳው የአንቶኒዮ ግሪዝማን ፎቶግራፍ የሰማኒያዎቹ ፌሽታ ከሚለው ጽሑፍ ጋር የሳቅ ምልክት ተያይዞበታል የብሪታንያ ሰራተኛ ፓርቲ የምክር ቤት አባል የሆኑት ዳቪድ ላሚ አንቷን ግሪዝማንን ከተቹት መካከል ይገኙበታል ጥቁሩ የምክር ቤት አባል የሰማኒያዎቹ ፌሽታን ለመግለጥ እጅግ በጣም ብዙ የተለያዩ መንገዶች አሉ ሲሉ ትዊተር ላይ ጽፏል ግሪዝማን በአድናቂዎቹ ውትወታ ወዲያሁኑ ከትዊተሩ ላይ የደመሰሰው ፎቶግራፍ ላይ የሚታየው መልኩ በአጠቃላይ በጽልመት የተዋጠ ነው። ግሪዝማን እረ ተረጋጉ ሰዎች፣ እኔም እኮ የሀርለም ደጋፊ ነኝ፣ ደግሞም ይሄ ክብር መስጠቴ ነው ብሎ ነበርን። ተቃውሞ ሲያይልበትም ካስቆጧችሁ ይቅርታ የሚል መልእክት በትዊተር ገጹ አስነብቧል። ቡጢ የቀድሞ የከባድ ሚዛን ቡጢ ቀበቶ ባለቤት የነበረው ብሪታንያዊ ቡጢኛ ታይሰን ፉሪ በማንኛውም ውድድር እንዳይሳተፍ የተጣለበት የሁለት ዓመት ገደብ ተጠናቀቀም። ቡጢኛው ገደቡ ተጥሎበት የነበረው አበረታሽ ንጥረ ነገር ተጠቅማል በሚል ነበር። ታይሰን ፉሪ ወደ ውድድር ሲመለስ በመጀመሪያ መግጠም የሚፈልገው ከዓለም ሻምፒዮኑ አንቶኒዮ ጆሹዋ ጋር ነው። ወደ ውድድር ስመለስ ከምንጊዜውም በተሻለ በደንብ ተጠናክሬ ነው በትክክል የኔ የነበሩትን የዓለም ቀበቶቼንም ለማስመለስ ተዘጋጅ ይቻለው ብሏል። ታይሰን ፉሪ እንደ ጎርጎሪዮስ አቆጣጠር በ2015 ኅዳር ወር ላይ በአስደናቂ ሁኔታ ቭላድሚር ክሊሽኮን ካሸነፈ በኋላ የሰበሰባቸው ቀበቶዎቹ በጸረ አበረታች ንጥረ ነገር ኩባንያ ትእዛዝ ተነጥቆበታል። ኩባንያው ታይሰን ፉሪን በ2016 አበረታች ንጥረ ነገር ተጠቅማል በማለት በጥፋተኝነት ቅጣት ጥሎበታል። አሁን ቅጣቱን ያጠናቀቀው ብሪታንያዊ የከባድ ሚዛን ቡጤኛ አንቶኒዮ ጆሹዋ መጣውል ሲል ከአንቶኒዮ ጆሹዋ ጋር መግጠም እንደሚፈልግ ትዊተር ላይ አስታውቋል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።